ወደ ምርጫ ውጡ፣ ድምጻችሁንም ስጡ። የዩናይትድ ስቴትስ ሪፐብሊካን ፕሬዚደንት ዶናልድ ትራምፕ እና የቀድሞ ዲሞክራቲክ ፕሬዚደንት ባራክ ኦባማ ለየታማኝ ደጋፊዎቻቸውና በአጠቃላይም ለመራጭ አሜሪካውያን ሰሞኑን በየአደባባዩ ሲያሰሙት የከረሙት ጉትጎታ ነው። ሰሎሞን አባተ ዝርዝሩን ይዟል። ቀኑን አታባክኑት፣ ውጡና ምረጡ ድምፆቻችሁን ስጡ። የፕሬዚደንት ዶናልድ ትራምፕ የመጀመሪያው ፕሬዚደንታዊ ዘመን አማካይ ጊዜ ምርጫ ዕለት ነገ ነው። በምርጫ ሰነዶችና ኮሮጆዎች ላይ የሌለው የፕሬዚደንቱ ስም ብቻ ነው። የተወካዮች ምክር ቤቱ የሕግ መምሪያና የሕግ መወሰኛ፣ የግዛቶቹ ጠቅላይ ገዢዎች፣ የየአውራጃውና በተዋረድም ያሉ የአካባቢና የአቃቤ ሕግ ሥልጣናት ድምፅ ሊሰጥባቸው የሚገባ የውሳኔ ህዝብ ሐሳቦች ሳጥን ላይ ናቸው። የምርጫ ካርድ ላይ ናቸው። ሰሞኑን በየቅስቀሳ አደባባዩ ተናንቀው ያሉት ሁለቱ ዝሆኖች የአሁኑ ፕሬዚደንትና የቀድሞም አውራሻቸው የለም እኛም አለን እያሉ ነው። ስምና ፎቶዎቻቸው አይኑሩ እንጂ አጀንዳና ራዕዮቻቸው ከእያንዳንዱ ተፎካካሪ ዕጩ ጀርባ፣ በእያንዳንዱ የውሳኔ ድምፅ ጠባቂ ጥያቄ ዙሪያ ዶናልድ ጄ ትራምፕ ወይም ባራክ ኤች ኦባማ አሉ። በተለይ ለተቀማጩ ፕሬዚደንት የፈተናና የግምገማ ያህል ክብደት ያለው ነው የነገው ምርጫና ውጤቱ። የሀያ ሁለት ወራት አስተዳደራቸውን አካሄድ ህዝብ ወዶላቸዋል ወይስ ተከፍቶባቸዋል? የትራምፕ ፖሊሲዎች ስር ይሰዳሉ? የትራምፕ አጀንዳ ተጠናክሮ ይቀጥላል? ይሁንታ ተችሮታል? በዚህ አሜሪካውያን በየጎራው ተካተው እጅግ ተከፋፍለዋል በሚባልበት ጊዜ ቁልፍ ምርጫ ነው የነገው። የተወካዮች ምክር ቤቱ የህግ መምሪያ 435 መቀመጫዎችና ከባለመቶ መቀመጫው የህግ መወሰኛ ሲሶ ያህሉ ነገ ሳጥን ላይ ናቸው። አሁን እስከ ዛሬዋ ዕለት ምናልባትም የምርጫው ውጤት ተጠናቆ ታውቆ ሁሉም ቦታውን ጨርሶ እስኪለይ በቀረው ጥቂት ጊዜ የዩናይትድ ስቴትስ ሪፐብሊካን ፓርቲ ዋይትሃውስንና እና ሁለቱንም የተወካዮች ምክር ቤቱን ክንፎች ተቆጣጥረዋል። የሰሞኑ የሕዝብ ሐሳብ ክትትልና ግምገማ አዝማሚያ እንደሚያሳየው የህግ መምሪያው ለዴሞክራቶቹ የሚወድቅ ይመስላል። አብላጫ መቀመጫውን ለመቆጣጠር አሁን በያዙት ላይ ሀያ ሦስት ተወካዮችን ማስመረጥ ይኖርባቸዋል ዴሞክራቶቹ። የህግ መወሰኛው ምክር ቤት ግን ከሪፐብሊካኑ እጅ የመውጣቱ ነገር እጅግ አጠራጣሪ መሆኑ በስፋት እየተነገረ ነው። ቢያንስ አሁን የያዙትን ሐምሳ አንድ ለአርባ ዘጠኝ የሆነ የበላይነት አስጠብቀው ይዘልቃሉ። በለስ ከቀናቸውም አንድ ሁለት ተጨማሪ መቀመጫ ከዲሞክራቶቹ ይነጥቃሉ። በዩናይትድ ስቴትስ ፖለቲካ ድምፃቸውን ከምርጫው ዕለት ቀድመው ለመስጠት ለሚፈልጉ መራጮች ክፍት በሚሆነው የአንድ ወር ጊዜ ውስጥ አሰራሩን በሚፈቅዱ ከሰላሳ በላይ ግዛቶች ውስጥ ከሰላሳ ሚሊዮን በላይ መራጮች በአካልና በአስገዳጅ ምክንያቶች በምርጫ ጣቢያዎች ላይ መገኘት የማይችሉም በፖስታ መልእክት ድምፆቻቸውን ሰጥተዋል። እንግዲህ ቀኑ ቀድሞ በሚጀመርበት የዩናይትድ ስቴትስ ምስራቃዊ ክልል ጣቢያዎች በይፋ ሊከፈቱ የቀረው ጊዜ ከ አስር ሰዓት ያነሰ ነው። ቅስቀሳው እየጦዘ በመጣባቸው የመጨረሻ ቀናት ፕሬዚደንት ዶናልድ ትራምፕ የመራጩን ቀልብ መሳብ የመረጡት በፍልሰትና ኢሚግሬሽን ጉዳይ ላይ ነው። ሪፐብሊካን ጠንካራ የሀገር ወሰኖችን ነው የሚፈልጉት። ወንጀል አይፈልጉም። ቀውስ አይፈልጉም። የፍልሰተኞችን ጎርፍ አይፈልጉም። ዲሞክራቶቹ የሚፈልጉት ድንበሮቻችን ክፍት እንዲሆኑ ነው። በወንጀል ላይ ወንጀልን የሚጎትቱብንን የፍልሰት ቅፍለት በሌላ ቅፍለት ላይ እያከታተሉ መጋበዝ ነው የሚፈልጉት። ሚስተር ትራምፕ ናቸው ይህንን ያሉት። ዴሞክራቶቹ በአንጻሩ ማተኮር የወሰኑት በጤና ጥበቃና በሚስተር ትራምፕ የአስተዳደር ዘዬ ላይ ነው። ዋናው የማሸነፊያ መሣሪያችን ነው ብለው የሚያምኑትና የሚናገሩትም ደግሞ ግዙፍ ቁጥር ያለው ድምፅ ሰጪ ወደየጣቢያው መትመምን ነው። እንደ ቀድሞው ፕሬዚደንት ባራክ ኦባማ አይነት ጎልተው የሚታዩ ሰዎቻቸው ደግሞ ነቅናቂ ኃይልና የግፊት በትራቸው ሆነዋል። ላቅ ያለች ተስፋ የበዛባትና ቸርነት የሞላው የአሜሪካን ራዕይ መምረጥ ትችላላችሁ። ይህንን ለማሳካት ግን ድምፃችሁን መስጠት አለባችሁ፣ የባራክ ኦባማ ጥሪ ነው። በነገው ምርጫ ዴሞክራቶቹ ብዙ ያተርፋሉ ብለው የሚጠብቁት የብሮኪንግስ ተቋሙ ተንታኝ ጆን ሁዳክ፣ ሪፐብሊካኑም ቢሆን የሚወጡት ባዶ እጃቸውን አይደለም ይላሉ። Right now it does look like Democrats will do quite well in house races probably enough to take አሁን ባለው ሁኔታ ለተወካዮች ምክር ቤት የህግ መምሪያ በሚደረጉት ፉክክሮች ዲሞክራቶቹ የሚቀናቸው ይመስላል። የህግ መወሰኛ ምክር ቤቱ ግን እንደ ተከፋፈለ ይቆያል፣ ምናልባትም በሪፓብሊካኑ እጅ ይጸናል ብለዋል ሁዳክሲ ተነቢዩ። በሁለቱም ወገን ላሉ መራጮች ዋናው ጉዳይ ፕሬዚደንት ትራምፕ ናቸው ይላሉ የአሜሪካን ዩኒቨርስቲ ኤክስፐርት አለን ሊችማን በዘመኑ የቅርብ ትውስታችን ውስጥ ይህ የአማካይ ዘመን ምርጫ በድፍን ሀገሪቱ ከሁሉም በላይ የተጋጋለ ሆኗል። ብሔራዊ ሆኗል። በቅርቡ በተካሄደ አንድ ቅኝት ትራምፕ ዋናው ጉዳያችን ይሆናሉ ወይም አይሆኑም ብለው ከመራጩ ሕዝብ ሁለት ሶስተኛው ድምጽ ሰጥተዋል ብለዋል ሌች ማን ሁለት ሶስተኛው ወትሮም ቢሆን በእንዲህ አይነቱ የአማካይ ዘመን ምርጫ የተቀማጭው ፕሬዚደንት ፓርቲ ቦታዎቹን ያጣል። በተለይ እንዲህ እንደ ሚስተር ትራምፕ በህዝብ ዘንድ ያለው ተቀባይነት እጅግ ዝቅ ያለ በሆነ ጊዜ ባልደረባ ጂም አለን በዘገባው ውስጥ የጠቀሳቸው ሌላው ተንታኝ ካይሌ ኮዳክ እንዳሉት ዴሞክራቶቹ የህግ መምሪያውን ካሸነፉ ይላሉ የሁለቱም ፓርቲዎች ጥምር የሆነው የዋሽንግተኑ የፖሊሲ ማዕከል ባልደረባ ጃን ፎርቴ በመንግስቱ ውስጥ የጎለበቱት ዲሞክራቶች የትራምፕን ህግጋት ማሳለፍ አይዳዳቸውም። እንዲያውም በዶናልድ ትራምፕ ላይ ምርመራዎች እንዲጠናከሩ መጎትጎትን በመሳሰሉ አካሄዶች ተቃውሞና ድምፆቻቸውን ያበዙባቸው እንደሁ እንጂ